የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ማክሰኞው ኅዳር 24 2017 ዓ ም ስርጭታችን ጀመረ።

የአሜሪካ ድምፅ ካነጋገራቸው ነዋሪዎች መካከል የተወሰኑትን ነው ቀንጭበን ጭበን የሰማ ናቸው ሙሉ ዘገባው በምሽቱ ስርጭት ተካትቷል እንደምሏችኋል እንደምናምሽታችኋል አድማጮቻችንና ተመልካቾቻችን የምሽቱን ስርጭት እየመራው ሀብታሙ ስዩም አብሬያችሁ ቆያለው በቅንብሩ አብሮኝ የሚያመሻው ኤልያስ አስማረ ነው ዋና አዘጋጃችን ደግሞ ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን እናንተም አብራችሁ እንድትቆይሁን አስቀድሞ አሉላ ከበደ የዓለም አጫጭር ዜናዎችን ያስደምጠናል ወደ አሉላ እንሻገር። ጤና ስጥልኝ እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን፣ የደቡብ ኮሪያው ፕሬዚዳንት የአስቸኳይ ጊዜ አስተዳደር አወጁ። ትራምፕ የዩናይትድ ስቴትሱ የብረታብረት አምራች ኩባንያ ለጃፓኑ ኒፖን ስቴል የመሸጡን እቅድ አግዳለሁ አሉ። የዩናይት ስቴትሱ ፕሬዝዳንት ጆ ባይደን አንጎላን በመጎብኘት ላይ ናቸው። ወደ ዝርዝሩ እንዘልቃለን። የዩናይት ስቴትሱ ፕሬዚዳንት አንጎላን እየጎበኙ ነው። ጆ ባይደን በአንጎላን በመጎብኘት የመጀመሪያቸው ለሆነው በእርግጥም እንደ ፕሬዚዳንት የመጨረሻቸው ለሚሆነው ጉብኝት አንጎላ የገቡት ፕሬዚዳንት ባይደን በፕሬዚዳንታዊ ቤተ መንግስት የሞቀ አቀባበል ጠብቋቸዋል። ባይደን ዩናይት ስቴትስ ና አፍሪቃ ባላቸው ግንኙነት እኮራለሁ ብለዋል። ክቡራትና ክቡራን አድማጭ ተመልካቾቻችን የዚህ ዘገባ ሰፊ ዝርዝር በመጽሔቱ ክፍለ ጊዜ ይቀርባል። የደቡብ ኮሪያው ፕሬዚዳንት የአስቸኳይ ጊዜ አስተዳደር አውጀዋል። ተቃዋሚዎች ፓርላማውን በመቆጣጠር ለሰሜን ኮሪያ ያደላ ጸረ መንግስት እንቅስቃሴ በማራመድ አገሪቱን ለማሽመድመድ ጥረት እያደረጉ ነው ሲሉ የወነጀሉት የደቡብ ኮሪያው ፕሬዚዳንት ዩን ሰክ ዮል አገሪቱን በወታደራዊ ህግ ለማስተዳደር የሚያስችል የአስቸኳይ ጊዜ ድንጋጌ አውጀዋል። ያልተጠበቀውን የዩን እርምጃ ደቡብ ኮሪያን እንደ አውሮፓውያን የዘመን አቆጣጠር ከ1980ዎቹ ጀምሮ አይታ ወደማታውቀው የአምባገነን መሪዎች ዘመን የሚመልስ ነውም ተብሏል። በተቃዋሚዎችና በዩን ወግ አጥባቂ ፓርቲ መሪ ጭምር ውግዘት ወዲያውኑ ገጥሞታል። የዩን መግለጫን ተከትሎም የደቡብ ኮሪያ ጦር ማህበራዊ ውዥንብር ሊፈጥሩ ይችላሉ ሲል ፓርላማና ሌሎች የፖለቲካ ስብሰባዎች መታገዳቸውን አስታውቋል ሲል መንግስታዊው ዮንሃፕ የዜና ወኪል ዘግቧል። የዩን ማርሻል ሕግ እጣ ለጊዜው አልታወቀም። በደቡብ ኮሪያ ሕግ መሰረት ይህን መሰለ የአስቸኳይ ጊዜ ሕግ የሚነሳው በአገሪቱ ሸንጎ በአብላጫ ድምፅ ሲሆን፣ ተቃዋሚ ዲሞክራት ፓርቲ በፓርላማው አብላጫ መቀመጫዎች እንዳሉት ይታወቃል። ይሁንና በቴሌቪዥን የተሰራጩ ምስሎች የፖሊስ አባላት የብሔራዊ ምክር ቤቱን መግቢያ ሲዘጉ ያሳያሉ። ከህዝብ ዘንድ ያላቸው ድጋፍ ባለፉት ቅርብ ወራት ውስጥ በእጅጉ በማሽቆልቆሎ የተዘገበው ይሁን በተቃዋሚ ኃይሎች ቁጥጥር ስር ባለው ፓርላማ ተጽዕኖ ወደ ስልጣን ከመጡበት እንደ አውሮፓውያን የዘመን አቆጣጠር ከ2022 አንስቶ አስተዳደራቸው የነደፈውን አጀንዳ ማሳካት ሳይችሉ ቀርተዋል። ውጋ ጥባቂው የዩን ፒፕል ፓወር ፓርቲ በሚቀጥለው አመት የበጀት ረቂቅ ዙሪያ ከተቃዋሚው የሊበራል ዲሞክራሲያዊ ፓርቲ ጋር አጣብቅኝ ውስጥ ገብቶ መቆየቱም የሚታወስ ነው። በሌላ በኩል ዩን ባለቤታቸውና በከፍተኛ ባለስልጣናት ተፈጽመዋል በሚል የተነሱ የወንጀል ቅሌቶችን በገለልተኛ አካል እንዲጣሩ የቀረበውን ጥሪ ውድቅ ማድረጋቸው ከፖለቲካ ተቀናቃኞቻቸው ዘንድ ፈጣንና ብርቱ ትችቶችን ቀስቅሷል። ዩን ይፋ ያደረጉት የአሁኑ የአስቸኳይ ጊዜ አዋጅ ተከትሎም የዲሞክራት ፓርቲው በምክር ቤቱ የሚገኙ የሕገ ውጪ አባላቶችን ለአስቸኳይ ጉባኤ ጠርተዋል። ትራምፕ የዩናይት ስቴትሱ የብረታብረት አምራች ኩባንያ ለጃፓኑ ኒፖን ስቲል የመሸጡን እቅድ አግዳለሁ አሉ። ተመራጩ ፕሬዚዳንት ዶናልድ ትራምፕ የዩናይት ስቴትሱ የብረታብረት ኩባንያ ዩኤስ ስቲል ያለበት ዕዳ በሙሉ የሚከፈልበትና በ14.9 ቢሊዮን ዶላር ወጪ ወደ ጃፓኑ የቴክኖሎጂ ኩባንያ ኒፖን ስቲል የሚዛወርበትን እቅድ ነው አግዳለሁ ያሉት ትራምፕ በትላንትና ዕለት ትሩት ሶሻል በተባለው የማህበራዊ መልእክት መላላኪያቸው ላይ ባሰፈሩ ጽሑፍ በአንድ ወቅት ገናናና ብርቱ የነበረው ዩኤስ ስቲል የውጭ አገር ኩባንያ በሆነው በጃፓኑ ኒፖን ስቲል የመገዛቱን እድል ሙሉ በሙሉ እቃወማለሁ ሲሉ ጽፈዋል። አያይዘውም በተከታታይ የሚፈጸሙ የግብር ማበረታቻዎችንና ቀረጥ ነክ እርምጃዎችን በመውሰድ ዩኤስ ስቲል ዳግም ገናናና ጠንካራነቱን እንዲጎናጸፍ እናደርጋለን ያሉት ትራምፕ ይህም በፍጥነት ይሁን ይሆናል፣ እንደ ፕሬዚዳንትም ስምምነቱ ተግባራዊ እንዳይሆን አድርጋለሁ ሲሉ አቋማቸውን ይፋ አድርገዋል። ከኒፖን ስቲል ጋር የደረሰው የሽያጭ ስምምነት ሞን ቫሊ ፔንስልቬንያ በሚገኘው ፋብሪካው ላይ በቂ መዋለ ንዋይ ማፍሰስ ያስችለኛል ሲል የተከራከረው ዩኤስ ስቲል በበኩሉ ሽያጩ ከታገደ ግን ፋብሪካውን ለመዝጋት እንደሚገደድ አስታውቋል። ገዢው ኒፖን ስቲል በፊናው ከትራምፕ አስተያየት በኋላ ባወጣው መግለጫ የዩናይት ስቴትስን ኢንዱስትሪ ዘርፍ፣ የአገር ውስጥ የአቅርቦት ስርዓቷን፣ ፈታኝ ሁኔታዎችን የመቋቋም አቅምና የአሜሪካን ብሔራዊ ደህንነት በሚያጠናክር መልኩ ዩኤስ ስቲልን ተንከባክቦ ለመያዝና ለማሳደግ ቁርጠኝነት አለኝ ብለዋል። በማኅበር የተደራጁ ሠራተኞች ባሉት ዩኤስ ስቲል ኩባንያ ላይ ከ2.7 ቢሊዮን ዶላር ያላነሰ መዋለ ንዋይ ወጪ እናድርጋለን። ዓለም አቀፍ ደረጃው የተጠበቀ የቴክኖሎጂ ፈጠራ አቅማችንን ተጠቅመንም በዩኤስ ስቲል ውስጥ የሚገኙ አሜሪካውያን የብረታ ብረት ሠራተኞች ለአሜሪካውያን ደንበኞቻቸው ጥራታቸው እጅግ የላቀ ብረታ ብረት ምርቶችን እንዲያመርቱ እናስችላለን ሲልም የጃፓኑ ኩባንያ እቅዱን ዘርዝረዋል። የሽያጭ ስምምነቱን ተከትሎም የባለቤትነት ይዞታ ዝውውሩ የያዝነው የአውሮፓውያኑ ሁለት ሺ አራት ከመጠናቀቁ አስቀድሞ ፕሬዚዳንት ጆ ባይደን በስልጣን ላይ ያሉ ይጠናቀቃል ሲል ኒፖን ስቲል ባለፈው ወር በተካሄደው የዩናይት ስቴትሱ ብሔራዊ ምርጫ ማግስት ነበር ይህንን እቅዱን ይፋ ያደረገው። ይሁን እንጂ ባይደንም ዩኤስ ስቲል በአገር ውስጥ ኩባንያ ባለቤትነት የሚተዳደር የአሜሪካ ብረታ ብረት ኩባንያ ሆኖ መቀጠሉ አስፈላጊ ነው ሲሉ ስምምነቱን እንደሚቃወሙ መግለጻቸው ይታወሳል። በሌላ በኩል የትራምፕ በዓለ ሲመት እንደ አውሮፓውያን የዘመን አቆጣጠር በመጪው ጥር ሀያ ይፈጽማል። የቪየትናም ፍርድ ቤት በ12 ቢሊዮን ዶላር የማጭበርበር ድርጊት የተወነጀሉትን አንዲት የአገሪቱ ቱጃር የተሰጣቸው የሞት ፍርድ እንዲጸና አድርጓል። በቬትናም የሚገኘው ፍርድ ቤት በቤቶች ንግድ የሚታወቁትን የሀገሪቱን ባለጸጋ ትሩንግ ማይላን ጥፋተኛ ሆነው በተገኙበት የአስራ ሁለት ቢሊዮን ዶላር የማጭበርበር ወንጀል ለተፈረደባቸው የሞት ፍርድ ያቀረቡትን ይግባኝ ውድቅ ካደረገ በኋላ የሞት ፍርዱን ማጽናቱን የሀገሪቱ መንግስታዊ ዜና ወኪል ዘግቧል። ቫንቲንክ ፋት ሆልዲንግስ ግሩፕ የተባለው በመኖሪያ ቤቶች ግንባታና ሽያጭ የተሰማራ ኩባንያ ሊቀመንበሯን ላን በዚያች ሀገር ታሪክ እጅግ ግዙፍ ነው በተባለ የገንዘብ ማጭበርበር ወንጀል በነበራቸው ሚና ባለፈው የሚያዝያ ወር ነው የሞት ፍርድ የፈረደባቸው። በደቡብ ሆች ሚን ከተማ የሚገኘው ከፍተኛ ፍርድ ቤት ላን የተፈረደባቸው የሞት ፍርድ እንዲቀል የሚያደርግ ምንም አይነት ምክንያት የለም ሲል መወሰኑን ቪን ኤክስፕሬስ የተባለው የኢንተርኔት ጋዜጣ ዘግበዋል። ላን የሞት ፍርዳቸውን በሚጠብቁበት እስር ላይ ሳሉ ተመዘበረ ከተባለው ገንዘብ ሶስት አራተኛውን መመለስ ከቻሉ ግን የሞት ቅጣቱ ወደ እድሜ ልክ ስርዓት ሊቀየርላቸው እንደሚችልም ዘገባው ጨምሮ አመልክተዋል። በመጨረሻም ከጋዛው ጦርነት ማግስት በሚመሰረተው የፍልስጤም አስተዳደር ጉዳይ ፋታህና ሀማስ ሊስማሙ መሆኑ ተነገረ። ፋታህና ታጣቂ ቡድን ሀማስ ከጦርነቱ በኋላ የጋዛን አስተዳደር በሚመለከት እቅድ ከስምምነት ሊደርሱ መቃረባቸውን ነው ያመለከቱት። ክቡራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበ ክፍለ ጊዜ ዝላ ያበቃ። መልካም ምሽት አሉላ ከበደን ለዓለም ዜናዎቹ አመሰግናለሁ። በ19 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዩስ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ምሽት ስርጭታችንን ነው እያዳመጣችሁ ያላችሁት። ከአሜሪካ ድምፅ የዌብና ማህበራዊ ድረገጽ አቀናባሪያችን አበባዮ ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኒውስ ዳት ካም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። የድምፅ አሊያም የጽሁፍ መልእክት ለመተው ለምትሹ ሌላ አማራጭ አለን። 2022059942 የዋትስአፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ርዕስ ጉዳይ እንሻገር። በአማራ ክልል ደቡብ ወሎ ዞን ድላንታ ወረዳ በመንግሥት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል በቀጠለው ግጭት ምክንያት ሰብአዊና ቁሳዊ ጉዳቶች መድረሳቸውን ነዋሪዎች አስታውቀዋል። በተለይ ፀሐይ መውጫ በተባለው አካባቢ ለአምስት ቀናት የዘለቀና በከባድ መሳሪያ የታገዘ የተኩስ ልውውጥ መደረጉን ነዋሪዎች አመልክተው ከደረሰው ሰብአዊ ጉዳት በተጨማሪ የአርሶ አደሮች ቤትና የደረሱ ሰብሎች መቃጠላቸውን ተናግረዋል። መስፍን አራጌ ዝርዝሩን ይዘዋል። በአማራ ክልል በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል በቀጠለው ግጭት ምክንያት የደህንነት ስጋት ውስጥ መውደቃቸውን በደቡብ ወሎ ዞን ደላንታ ወረዳ የሚኖሩ የአሜሪካ ድምፅ የመረጃ ምንጮች አስታውቀዋል። ነዋሪዎቹ ከደላንታ ወረዳ ዋና ከተማ ወገልጤና ሰሜናዊ አቅጣጫ 17 ኪሎ ሜትር አካባቢ ርቀት ላይ በሚገኘው የፀሐይ መውጫ የገጠር ከተማና በዙሪያው ከህዳር 19 ቀን 2017 ዓ ም እስከ ትናንት ህዳር 23 ቀን 2017 ዓ ም በጦር መሳሪያ የታገዘ ግጭት በሁለቱ ታጣቂዎች መካከል ሲደረግ መቆየቱን ጠቅሰዋል። ለደህንነታቸው ሲባል ስማቸው እንዳይጠቀስ ድምፃቸውም እንዲቀየር የጠየቁ አንድ አስተያየት ሰጪ ለቀናት የዘለቀው የሁለቱ ታጣቂዎች ግጭት በሲቪሎች የህይወት በንብረትና ሰብል ላይ ደግሞ ቁሳዊ ጉዳት አድርሷል ብለዋል። ፀሐይ ሞጫን የፋኖ ሀይሎች ከያዙ ሁለት ወር እና እንደዚህ አካባቢ ገደማ ያለፋቸው ይመስለኛል። አሁን የመንግስት ሀይሎች ፀሐይ ሞጫ ያለውን ፋኖ እናስለጠቃለን የሚል ስለነበረ የፋኖ ኃይሎች ደግሞ አናስ በጣም በሚል ነው ያንን ያስቀቃለን በሚል ነው ግጭቶቹ የተፈቱ። የከባድ መሳሪያ ውሮራ ነበረ አምሳ አካባቢ። በዛ ላይ የተወሰኑ ንጹሃኖች ተጎድተዋል። ቤትም የፈረሳል ሳር ቤቱን እንዳለ ነው አንስቶ የወሰደው መሳሪያ ውጭ ያው ከባድ መሳሪያዎች ሁለቱም ቀን በተከና ላይ በሁለቱም ወገኖች ከበድ ያለ ጉዳት ያስተናገደ ነው። በፀሐይ መውጫ አካባቢ እንደሚኖሩና ሰባት ቤተሰብ በግብርና እንደሚያስተዳድሩ የገለጹልን አንድ አስተያየት ሰጪ ከሶስት ኩንታል በላይ የሚገመት የጤፍ ክምራቸው በከባድ መሳሪያ እንደተቃጠለባቸው ተናግረዋል። የጤፍ ክምር ማለት ነው። አሁን እንደተከመረ መጠጋት አልተቻለም። እንዲያለ ቡክ ብሎ ነደደ። ውሃ ምናምን ብናረግበት ማለት ነው። በቃ እንዲያለ ሙሉ በሙሉ እንዲያለ ከሰል ሆነ ነደደ ማለት ነው። ሰው መቅረብ አልቻለም። ያው በጣም አስቸጋሪ ስለሆነብን ቡክ ብሎ ቀረዛው። እንግዲህ በኋላ ምን አውቃለሁ። እንግዲህ የእኔ መላው ጠፋ ነው። እንግዲህ የማወራውን ምን አውቃለሁ ደግሞ ፈጣሪ አገርሽ ስለተባለው ግጭትና ስላስከተለው ጉዳት የፀሐይ መውጫ ከተማን መንግስታዊ መዋቅር ለማግኘት ጥረት አድርገን፣ በጸጥታ ስጋት ምክንያት ወደ ወረዳው ዋና ከተማ ገልጤና ጤና ተንቀሳቅሰዋል በመባሉ ምላሻቸውን ማካተት አልቻልንም። በተመሳሳይ የደህንነት ስጋት ስማቸው እንዳይጠቀስ ድምፃቸውም እንዲቀየር የጠየቁ የአካባቢው ሌላው ነዋሪ ግን እየተፈጠረ ባለው ተደጋጋሚ ግጭት ምክንያት ከተማዋ በሁለቱም ታጣቂዎች እየተዳደረች አይደለችም ብለዋል። ከተማ ከሁለቱም ወገኖች ውጭ ናት። ምክንያቱም ሁለቱም የሚገባ ሊወጣል የሚገባ ሊወጣል። በዛ ምክንያት ከተማ አሁን ከሁለቱም ወገኖች ነጻ ናት፣ ግን በቅርብ ርቀት ሁለቱም ወገኖች አሉ። በግጭቱ ምክንያት የመንግስት ተቋማት አገልግሎት ማቋረጣቸውን ከፍተኛ የኑሮ ውድነት መከሰቱንና ነዋሪው ተንቀሳቅሶ ህይወቱን ለመብራት መቸገሩን አስተያየት ሰጪዎቹ ተናግረዋል። ህዝብ በስቃይ ነው ያለው። የገበያ አገልግሎት የለም። የኑሮ ውድነቱ በጣም ህዝብ የተሰቃየ ነው። የመኪና የተሽከርካሪ እንቅስቃሴ የለም። ለቁሶ አካባቢ ጉዱቱን ለመቅበር ድሮን ተንዣብባለች። ያው ባጥለም በየሳምንቱ ማክሰኞ የሚውለው የፀሐይ መውጫ ገበያም የዕለት ጉርሳቸውን ለመሸመት ከወጡ ጥቂት ሰዎች በቀር ዛሬ በወትሮው ድምቀቱ ግብይት አልተካሄደም ሲሉ የከተማ ነዋሪ ጠቁመዋል። ይህ በእንዲህ እንዳለ ከወገል ጤና ከተማ ምዕራባዊ አቅጣጫ ሰባ ኪሎ ሜትር ርቀት ላይ በሚገኘውና በሰሜን ወሎ ዞን አስተዳደር ባለው ዳውንት ወረዳ ሰጎራ በተባለ አካባቢ ባለፈው ህዳር 19 ቀን ቀን 2017 ዓ ም አሸዋ በጫነ ተሽከርካሪ ላይ ተፈጸመ በተባለ የድሮን ጥቃት በርካታ ሰዎች መገደላቸውን የዳውንት ወረዳ ዋና ከተማ ኩርባ ኗሪ የሆኑ አስተያየት ሰጪ ተናግረዋል። ይህኛው አስተያየት ሰጪም ድምጻቸው እንዲቀየር፣ ስማቸውም እንዳይገለጽ እየጠየቁ ናቸው። ሲኖትራክ ወደ ዳውንት ሲቃና መምህራኖች እና ሲቪል ሰርቫንት ሲሆኑ ሰዎች ታጠቀ ሰው ጋር አብረው ሲሄዱ እንዳለ በድሮን ተመቱ። ስለዚህ አሁን በጣም ሞይተው በጣም ሰፊ ነው። ከሰላሳ ሰው በላይ የሚያለቀው አንዴ ዳውንት ተአመዲት ከሚባለው መዝለቂያ ላይ ያለ ሶፌሮቹና ረዳቱ ተርሷል። የመንግስት ሰራተኞች፣ የብንድ ታጣቂዎች እና እንደዚሁም ፋኖች አብረዋሉ። በአካባቢው ባለው ከፍተኛ የጸጥታ ስጋት ምክንያት የሟቾቹን ቁጥር በትክክል መግለጽ ባይቻልም ሟቾቹ ከአጠቃላይ ተሳፋሪዎቹ ከግማሽ በላይ ይሆናሉ ሲሉ አስተያየታቸውን የሰጡን ሌላው ግለሰብ ገልጸውልናል። ጨጎም አካባቢ ሲኖ አሸዋ የጫነ ንጹሀን ዜጎች፣ ተማሪዎች ከዋርላ እዲው ተመዝግበው የመጡት ጭምር መምህር ወዛደሮች የተጫነ ብዙ ተጨፍጭፏል። ቁጥራቸው ያላቸው ከሀያ በላይ እንደተጎዱ ነው። ተጎጂዎቹ በኩርባ ከተማ በሚገኙ ጤና ጣቢያዎች ሕክምና ስለመውሰዳቸው የከተማ ነዋሪዎች ቢናገሩም፣ ከጤና ጣቢያዎቹ መረጃ ለማግኘት ያደረግነው ተደጋጋሚ ጥረት ሳይሳካልን ቀርቷል። ተፈጸመ ስለተባለው የድሮን ጥቃት እስካሁን ከመንግስት በኩል የተሰጠ መግለጫ ባይኖርም፣ ከወራት በፊት ከመንግስታዊው ፋና ብሮድካስቲንግ ኮርፖሬት ጋር ቆይታ የነበራቸው የጦር ኃይሎች ጠቅላይ ኢታማዦር ሹም ብርሃኑ ጁላ ጠላት ባሏቸውና በተመረጡ ዓላማዎች ላይ ድሮንን ጨምረው ከባድ መሳሪያ ሊጠቀሙ እንደሚችሉ ማመላከታቸው ይታወሳል። በሌላ በኩል በአማራ ክልል ሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ ጨረቻ ቀበሌ በሳ በተባለ ገወጥ የአርሶ አደር ማሳ ሲሰበስቡ ነበሩ በተባሉ ሰዎች ላይ በተሰነዘረ ጥቃት አምስት ሰዎች መገደላቸው እና ከሶስት በላይ የሚሆኑት ደግሞ የመቁሰላቸው ዜና የተሰማው ባለፈው ህዳር 20 ቀን 2017 ዓ.ም ነበር። የወረዳው መንግስት ኮሚኒኬሽን በማግስቱ ህዳር 21 ቀን 2017 ዓ ም በፌስቡክ ገጹ ባወጣው የሀዘን መግለጫ ለግድያው የፋኖ ታጣቂዎችን ተጠያቂ አድርጓል። ይሁን እንጂ ለውንጀላው እስካሁን ከፋኖ ታጣቂዎች በኩል የተሰጠ ማረጋገጫ የለም። አንድ ስማቸው እንዳይጠቀስ ድምፃቸው እንዳይቀረጽ ያሳሰቡ የአካባቢው ነዋሪ ግን የፋኖ ታጣቂዎች የመንግስት ሚኒሻዎችን ሰብል የሚሰበሰብ ካለ እርምጃ እንደሚወስዱ አስቀድመው አሳስበው ነበር ብለዋል። ለዚህ ማሳሰቢያ መነሻቸውም የመንግስት ታጣቂዎች በቤተሰቦቻቸው ላይ ግፍና እንግልት እየፈጸሙ ነው በሚል እንደሆነ ይሄው አስተያየት ሰጪ ተናግረዋል። በደቡብ ወሎ፣ ሰሜን ወሎ እና በሰሜን ሸዋ ስለተከሰቱት ግጭቶችና ጉዳቶች ከክልሉ መንግስት በኩል ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው። ቀደም ብለው መስፍን ያስደመጠን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። የትግራይ ክልል ትራንስፖርትና መገናኛ ቢሮ የኢትዮጵያ አየር መንገድ የአክሱም ጽዮን ማርያም ክብረ በዓል ተጓዦች ላይ የተጋነነ የትኬት ዋጋ ጭማሪ አድርጓል በማለት ወቀሳ አቅርቧል። በተጓዦች ላይ የተደረገው የዋጋ ጭማሪ አየር መንገዱ ለትግራይ ሕዝብ ፍትሐዊ አገልግሎት ለመስጠት ያለውን ቁርጠኝነት ጥያቄ ውስጥ የሚጥል እንደሆነና ውሳኔው ፖለቲካዊ ይዘት እንዳለው ቢሮ አክሎ ገልጿል። ከኢትዮጵያ አየር መንገድ ኮርፖሬት ኮሚኒኬሽን ኃላፊዎች አስተያየት ለማግኘት ያደረግነው ጥረት አልተሳካም። በጉዳዩ ላይ የጽሑፍ መግለጫ እንደሚያወጡም ገልጸውልናል። ገብረ ሚካኤል ገብረ መድን ዝርዝራለሁ። ሰሎሞን አብርሃ የተባለ የአዲስ አበባ ነዋሪ እሱና ጓደኞቹ ባለፈው ቅዳሜ ሕዳር 21 2017 ዓ ም በተከበረው ጽዮን ማርያም በዓል ለመሳተፍ ሲዘጋጁ መቆየታቸውን ገልጸዋል። ቅዱስ ያሬድ በተሰኘ ማኅበራቸው አማካኝነት ባዘጋጁት የጉዞ መርሃ ግብርም በርከት ያሉ ምዕመናንን በመኪና ወደ አክሱም ከተማ መሸኘታቸውን ተናግረዋል። እኛ ግን ሌላ ሥራ ስለነበረን በዋዜማው በአውሮፕላን ለመሄድ አቅደን ነበር የሚለው ሰለሞን፣ ሆኖም በአየር ትኬት ዋጋ መናር ምክንያት እሱና ሶስት ጓደኞቹ የጉዞ እቅዳቸውን እንደሰረዙ አመልክተዋል። እቅድ ነበረን። ያው ከስራም ከምንም አንጻር በዋዜማ ላይ ለመሄድ ነበረ። ግን ያው ያዝነው እቅድ በላይ ነው እንደንሰርዝ ተገደመ። መደበኛ የምንሄድበት ስላለ በአራት ሺህ አምስት ሺህ መካከል ሁሌ የተለመደ ዋጋ ነው። ቢያንስ በብዛት ወደዛ ሲሄዱ ተመላሽ ላይ ያገኙ ይችላሉ። ጥፍ እንኳ ያደረጉት ከስምንት ዘጠኝ ሺህ በላይ አይሆነም ብለን ነበረ። ቼክ ስናደረግ ግን ሀያ ምናምን ሺህ ነበረ። ሀያ አራት ሺህ አምስት መቶ ስድስት አካባቢ እንደዚሁ ነበረ። ይህን ቼክ ያደረጉ በሰፍ እና በዛ ምክንያት ያው ሰርዘነዋል። ጉዛ የአክሱም ከተማ ባህልና ቱሪዝም ጽህፈት ቤት በበኩሉ በትኬት ዋጋ ጭማሪው የተነሳ በርካታ ምዕመናን የጉዞ እቅዳቸውን እንደሰረዙ እናምናለን ብለዋል። የከተማዋ የባህልና ቱሪዝም አስተባባሪ አቶ ዘር አዳዊት ጸጋይ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ሁኔታው በጎብኚዎች ፍሰት ላይም ተጽዕኖ አሳድረዋል በማለት ተናግረዋል። ከዛ የመጡ እንግዶች ቅሬታቸው ለእኛ ገልጸውልናል። ትኬት በጣም ጨመረብን። ከዚህ በፊት የነበረው አንድ አምስት ሺ አራት ሺ ምናምን ነው በአዲስ አበባ አክሱም። አሁን ግን ሀያ አንድ ሺ ሲንግል ትሪፕ ደርሰውንስ አርባ ሁለት ሺህ ብር ቆርጠን መጥተን ሲሉ በጣም ሲያማርሩ እና ቅሬታቸው ሲገልጽ ነው የሰማናቸው። በዚህ አይነት ዋጋ ውድነት ብዙ ተሳፋሪም ቀርቶ ይሆናል ብለን ግምታችን እናስቀምጣለን። እና በቱሪዝም ሁኔታው ትልቅ ተጽዕኖ ነው የሚፈጥረው። ምክንያቱ አርባ ሁለት ሺህ ከፍሎ አሁን የመጣው እልህ የነበረው ወይም ደግሞ የግድ መድረስ አለብኝ ያለው ወይም ደግሞ በኢኮኖሚ ደህና የሆነ ነው እንጂ ከዛ ዝቅተኛ ያለ ማህበረሰብ በእንደዚህ አይነት ክፍያ ከፍሎ መቼም አይችለውም። የትኬት ዋጋ ጭማሪው የተጋነነ ከመሆኑን ባሻገር ድንገተኛ ውሳኔ ስለሆነ ተጓዦች ሌሎች አማራጮችን እንዳይጠቀሙ አድርጓል፣ ያሉት አቶ ዘራ ዳዊት አየር መንገዱ እንዲህ አይነት ውሳኔዎችን ለተገልጋዩ ኅብረተሰብ በጊዜ ማሳወቅ ይጠበቅበት ነበር ብለዋል። ጉዳዩን አስመልክቶ መግለጫ ያወጣው የትግራይ ክልል የትራንስፖርትና መገናኛ ቢሮ ደግሞ አየር መንገዱ በአክሱም ጽዮን ማርያም ክብረ በዓል ተጓዦች ላይ የተጋነነ የዋጋ ጭማሪ አድርጓል ሲል ወቅሰዋል። ቢሮው ባለፈው አርብ ህዳር 22 2017 ዓ ምት ባወጣው መግለጫ የዋጋ ጭማሪው ተቋሙ ለትግራይ ህዝብ ፍትሐዊ አገልግሎት ለመስጠት ያለውን ቁርጠኝነት ጥያቄ ውስጥ የሚጥል ነው ብሎታል። መግለጫው አክሎም ጎብኚዎች ወደ ትግራይ ክልል በመሄድ በባህላዊና ሃይማኖታዊ ዝግጅቶች ላይ እንዳይሳተፉ ለማድረግ ሆን ተብሎ የተደረገ ፖለቲካዊ ይዘት ያለው ውሳኔ ነው ሲልም ከሷል። የቢሮው ኃላፊ አቶ ታደለ መንግስቱ ስለ መግለጫው ለአሜሪካ ድምፅ ሲያብራሩ የትኬት ዋጋ ጭማሪው በትግራይ ህዝብ ዘንድ ቅሬታን ፈጥረዋል ብለዋል። ሁሉም ሰው እንዳየው ማህበረሰቡም በአካል ሚዲያ ላይ ቀርቦ አክሱም ላይ ቅሬታ ሲያቀርብ ስንሰማው እንደነበር የኢትዮጵያ አየር መንገድ ለየት ያለ የዋጋ ጭማሬ አድርጓል። ይሄ ዋጋ ጭማሬ በማህበረሰቡ በህዝቡ ቅሬታ ፈጥሮብናል። ይህን ቅሬታ መሰረቱ ያው የዋጋ ጭማሬው ትክክል አለመሆኑና የትግራይ ህዝብ የኢትዮጵያዊ ስሜት እንዳይኖረው የሚያደርግ አይነት እርምጃ ነው ብለን ነው የምናስበው። ምናምንውም እንደዛ ነው። የተጋነነ የዋጋ ጭማሪ በማድረግ ዜጎች እንዲውላሉ፣ ቅሬታ እንዲፈጥሩ፣ ብሎም እንዲቀሩ አድርጓል ብለን ነው የምናስበው። አየር መንገዱ ዜጎች ትግራይን እንዲጎበኙ በማበረታታት በጦርነት የተጎዳውን የቱሪዝም ዘርፍ እንዲያንሰራራ መስራት ሲገባው ከዚህ በተቃራኒ ተንቀሳቅሷል፣ በማለት የወቀሱት ኃላፊው አየር መንገዱ በበዓሉ ተጓዦች ላይ የተጋነነ ያሉትን የዋጋ ጭማሪ ያደረገበትን ምክንያት እንዲያብራራም ጠይቀናል ብለዋል። ደብዳቤ እንደጻፈን በአካል ተገኝተን ለአሉላ አባ ነጋ ኤርፖርት ማናጅመንት ለማግኘት ሞክረናል። እዛው ያገኘነው ማብራሪያ ብዙም ያው እነሱ ማለት የሚገባቸውን ብለዋል። ግን እኛ ነክ አርን ወደ ሜይን ኦፊሱ ልካችሁ ማብራሪያ እንዲሰጡን ብለን ነው ደብዳቤ የሰጠራቸው። በደብዳቤ እንደሚሰጡንም ቃል ገብተውልናል። የቢሮው መግለጫ የዋጋ ጭማሪው ፍትሐዊ የአገልግሎት አሰጣጥ መርህን የሚጎዳ በመሆኑ እንዲታረም ጥሪ እናቀርባለን ይላል። አቶ ታደለ ደግሞ አየር መንገዱ በጭማሪው ምክንያት ጉዞአቸው ለተስተጓጎለባቸው ምዕመናን ይቅርታ እንዲጠይቅ ከአቅም በላይ ከፍለው ለተጓዙት ደግሞ ካሳ እንዲሰጥ ጠይቀዋል። አየር መንገዱ ከዚህ ቀደምም እንደ አሸንዳ በመሰሉ በዓላት ላይ የትኬት ዋጋን ጨምሮ ነበር ያሉት ኃላፊው፣ እንዲህ አይነት አሰራሮችን ከማስተካከል አኳያ አየር መንገዱ ቁርጠኛ የሆነ እርምጃ እንዲወስድ እንፈልጋለን በማለት ገልጸዋል። ወደፊት ለሚከበሩ በዓላትም ፍትሐዊ የበረራ አገልግሎት እንዲሰጥ ጠይቀዋል። በዋጋ ጭማሪው ምክንያት የጉዞ እቅዴን ሰርዣለሁ ያለን ሰለሞን አብርሃ በበኩሉ በእንዲህ አይነት ክብረ በዓላት ወቅት አየር መንገዱ የሕዝቡን አቅም ከግምት ቢያስገባ መልካም ነው ይላል። ባለፉት በዓላትም እንደዚሁ ነበረ አሸንድ አካባቢ። ዋናው ትኩረታችን ግን ለቀጣዩ እንዲስተካከል ቢችል ቢችል ዲስካውንት አድርጎ ቢያበረታታ፣ ካልሆነ ደግሞ ባለው ዋጋ አስተካክሎ የበዓሉ ታዳሚ እንዲበዛ የበኩሉን ድርሻ ቢወጣ ጥሩ ነው በሚል ነው የትራንስፖርትና ሎጂስቲክስ ሚኒስቴርም አየር መንገዱ ያደረገውን የዋጋ ጭማሪ በመገምገም ማብራሪያ እንዲሰጥ ወደፊትም መሰል ችግሮች እንዳይከሰቱ በመከታተል የትግራይ ሕዝብ ፍትሃዊ የአየር ትራንስፖርት አገልግሎት እንዲያገኝ እንዲተባበር የትግራይ ክልል ትራንስፖርትና መገናኛ ቢሮ ጠይቋል። ስለ ጉዳዩ ከኢትዮጵያ አየር መንገድ የኮርፖሬት ኮሚኒኬሽን ኃላፊዎች አስተያየት ለማግኘት ከትላንትና ጀምረን በስልክ በአጭር የጽሑፍ መልእክትና በኢሜይል ብንጠይቅም ምላሽ አልሰጡንም። ከትራንስፖርትና ሎጂስቲክስ ሚኒስቴርም እንደዚሁ አስተያየት ለማግኘት ያደረግነው ጥረት አልሰመረም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ግብረ ሚካኤልን አመሰግናለሁ። የአሜሪካ ድምፅ የማክሰኞ ምሽት ስርጭት ይቀጥላል። እንደ አውሮፓውያኑ የቀን አቆጣጠር በ2023 የሩሲያው ቅጥር ወታደራዊ ቡድን የሆነው ቫግነር መሪ የነበሩት የጌቭኒ ፕርጎዥን ሕይወት ካለፈ በኋላ የቡድኑ እንቅስቃሴ ንቁ ሆኖ ቀጥሏል። የሩሲያ ጉዳይ ተንታኞች ቡድኑ ወደ ክሬምሊን የኃይል መዋቅሮች ይበልጥ መጠጋቱንና አሁንም ድረስ የሞስኮውን ጥቅም በዓለም ዙሪያ ለማስፋፋት እየጣረ ነው ይላሉ። ዘገባው የማቲው ኩፎር ነው። ኤደን ገረመው ወደ አማርኛ መልሰዋለች። ጎርጎሮሳያኑ ነሐሴ 2023 ሕይወታቸው እስካለፈበት ጊዜ ድረስ የኢቭጌኒ ፕሪጎዥን የሩሲያ ቅጥር ታጣቂ ቡድን ቫግነር መለዩና መሪ ነበሩ። ቡድኑ በጎርጎሮሳያኑ 2024 በዩክሬንና በመካከለኛው ምስራቅ የሩሲያን ፍላጎት ለማሳካት በሺዎች የሚቆጠሩ ተዋጊዎችን መላክ ጀመረ። ጆን ሌሽነር ጋዜጠኛና ተመራማሪ ናቸው። የመከላከያ ሚኒስትርና ከሌሎች የሩሲያ ተቋማት ጋር በአውሮፓውያኑ 2014 በኋላም በሶሪያ የቅርብ ትብብር አይተናል። በተጨማሪም ቡድኑ በአፍሪካ መንቀሳቀስ የጀመረ ሲሆን በሃያ የአፍሪካ ሀገራት ቢሮ ከፍቶ ነበር። ከጊዜ በኋላም ቫግነር በአፍሪካ በሲቪሎች ላይ በሚፈጸሙ ግድያዎችና የጦር ወንጀሎች ክሶች እየተሰሙበት ሄዱ። ጆን ሌችነር በድጋሚ ነገር ግን ከሰሃራ በታች ባሉ የአፍሪካ ሀገሮች ስትደርሱ ከየቭጄኒ ፕሪጎዥን መዋቅሮች በስተቀር የሩሲያ መንግሥት እንቅስቃሴ ብዙም አይስተዋልም። ፕሪጎዥንና ዋግነር በእነዚህ ቦታዎችና በአፍሪካ ላይ የሩሲያ ብሔራዊ ጥቅም እንዲከበር እየሰሩ ነበረ። ነገር ግን በአውሮፓውያኑ 2023 ፕሪጎዥን በሩሲያ ባለሥልጣናት ላይ ባነሱት ለአጭር ጊዜ በቆየው ተቋማቸው ከክሬምሊን ጋር ያላቸው ግንኙነት አበቃ። ከሁለት ወራት በኋላ በአውሮፕላን አደጋ ሕይወታቸው ሊያልፍ ችሏል። አንዳንድ ተንታኞች ታዲያ የተገደሉት ሆነ ተብሎ ነው ብለ ያምናሉ። ጋዜጠኛ ኢልያ በርባኖቭ ባለፈው አንድ ዓመት ተኩል ጊዜ ውስጥ የፕሪጎጂን ኃይል ግዛት በተለያዩ ተቋማት እየተጎተተ ነበረ። አንደኛው ሰው ወደ መከላከያ ሚኒስቴር ሄዱ፣ ሌላው የሩሲያ ብሔር ዘብ ሆኑ፣ ሌላኛው ደግሞ በቼችኒያ አክመት ልዩ ኃይል ሆኑ፣ ሌላው ደግሞ ሌላ ቦታ ተመድበዋል። ዩክሬናዊቷ የፖለቲካ ተንታኝ ማሪያ ኩችሬንኮ ለውጡ በተለምዶ በምህጻሩ ግሩ ተብሎ ወደሚጠራው የሩሲያ ወታደራዊ መረጃ ቢሮ ያመላክታል ይላሉ። ከመጀመሪያ እስካሁን ድረስ በሩሲያ ዋና የስለላ ዳይሬክቶሬት ስር ያለ ሲሆን ለቡድኑ መኖር ኃላፊነት በተሰጠው ወደ ዋናው መዋቅር ስር ሲካተትም ያን ያክል የተቀየረ ነገር የለም። ቫግነር አሁን ላይ በዩክሬን በይፋ ውጊያ ውስጥ አይሳተፍም። ነገር ግን አንዳንድ የድሮ ቅጥር ተዋጊዎቹ በውጊያ ላይ ይገኛሉ። ግጭቱ የሩሲያ ቅጥር ተዋጊዎች በውጭ ሀገራት በሚኖራቸው ሚና ላይ የራሱ የሆነ ተጽዕኖ ያሳርፋል። ጋዜጠኛ ኢልያ በርባኖቭ የሩሲያ መንግስት በዚህ ጦርነት ላይ ግዙፍ የሆነ የሰራዊት አባላትን ስላፈራ ምናልባትም ሩቅ ስፍራ ባሉት ግጭቶች ላይ ሊያሰማራቸው ይችላል። የደንገረመውን ለቀደመው ዘገባ አመሰግናለሁ። ቀጣዮቹ ዘገባዎች ደግሞ የፕሬዚደንት ባይደንን ጉብኝት ወደ አፍሪካን የሚቃኙ ናቸው። ወደ ቀዳሚው ዘገባ እንሻገር። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን አንጎላን በመጎብኘት ላይ ናቸው። በአፍሪካ የመጀመሪያ ለሆነውና በእርግጥም እንደ ፕሬዝደንትነት የመጨረሻቸው ለሚሆነው ጉብኝት አንጎላ የገቡት ፕሬዚደንት ባይደን በፕሬዝደንታዊው ቤተ መንግስት የሞቃ የሞቀ አቀባበል ተደርጎላቸዋል። ባይደን ዩናይትድ ስቴትስና አፍሪካ ባላቸው ግንኙነት እንደሚኮሩም ተናግረዋል። የቪኦኤዋ የዋይት ሀውስ ዘጋቢ አኒታ ፓውል ከአንጎላ ዋና ከተማ ሉዋንዳ የላከችውን ዘገባ ቆንጅታዬ ታሰማናለች። ፕሬዚደንት ባይደን በቀይ ምንጣፍ፣ የሁለቱ ሀገሮች ብሔራዊ መዝሙሮች እየተዘመሩ 21 ጊዜ መድፍ ተተኩሶ በዲፕሎማቶች ታጅበው አቀባበል ተደርጎላቸዋል። ባይደን ላስተናጋጃቸው ለአንጎላው ፕሬዚደንት ዋዎ ሎሬንሶ አብረን ባከናወናቸው ሁሉ ኩራት ይሰማኛል ብለዋቸዋል አንጎላን በመጎብኘት የመጀመሪያ የአሜሪካ ፕሬዝዳንት በመሆኔ እጅግ ኩራት ይሰማኛል። እስካሁን አብረን ባከናወናቸው ስራዎች ሁሉ አጋርነታችን አሁን ካለበት ደረጃ በማድረሳችንም በጣም እኮራለሁ። ወደፊትም እንዲሁ እንቀጥላለን፣ ብዙም እናከናውናለን። እስካሁን ያገኘናቸው ውጤቶች ራሳቸው ይናገራሉ። ወደ ውቅያኖሱ መዳረሻው የባቡር መስመር አህጉሪቱን ከምዕራብ አንስቶ እስከ ምስራቅ በታሪክ ለመጀመሪያ ጊዜ የሚያገናኝ መስመር ነው። በፀሐይ የኃይል ምንጭ ላይ መዋለ ንዋይ በመመደብ አንጎላን በሚቀጥለው ዓመት 75 ከመቶ ኃይሏን ከንጹህ የኃይል ምንጭ እንድታገኝ ይረዳል። አንጎላን ሙሉ በሙሉ በፈጣን የኢንተርኔት አገልግሎት ለማስተሳሰር የኢንተርኔትና የኮሙኒኬሽን መሠረት ልማቱን የማሻሻል ስራ ተሰርቷል። ባለፉት ዓመታት ቻይና በአህጉረ አፍሪካ የምታካሄደውን የመዋዕለ ነዋይ እንቅስቃሴ በከፍተኛ መጠን አሳድጋለች። በመስከረም ወር በተካሄደው የቻይና አፍሪካ ጉባኤ ላይ ቤጂንግ ለአፍሪካ ሀገሮች ለቀጣዮቹ ሶስት ዓመታት 50 ቢሊዮን ዶላር መመደቧን አስታውቃለች። ዩናይትድ ስቴትስ ከሁለት ዓመታት በፊት እንደ አውሮፓውያን የዘመን አቆጣጠር በ2022 በዋሽንግተን ባስተናገደችው የዩኤስ አፍሪካ የመሪዎች ጉባኤ ላይ ለሶስት ዓመታት የሚዘልቅ 55 ቢሊዮን ዶላር መዋለ ነዋይ መመደቧን ይፋ ያደረገች ሲሆን የዩናይትድ ስቴትስ መንግስት ባለስልጣናት እንደተናገሩት ከተገባው ቃል ከ80 ከመቶ የሚበልጠው ስራ ላይ ውሏል። ሀገራቸው ከአፍሪካ ጋር ስላላት ትስስር የዩናይትድ ስቴትስ ፕሬዚደንት እንዲህ ሲሉ አውስተዋል። The United States is all in on Africa. All in on Africa. And, uh, I think, uh, ዩናይትድ ስቴትስ ከአፍሪካ ጋር በሙሉ ቁርጠኝነት በአጋርነት በመሥራት ላይ ነች። ይህንን ካሁን ቀደም ስናገር ሰምታችኋል። ዩናይትድ ስቴትስ ከአንጎላ ጋር በሙሉ አጋርነት የያዘችው ስራ ለዚህ ምስክር ነው። የእኔ አስተዳደር ብቻ እስካሁን በአንጎላ ከ3 ቢሊዮን ዶላር በላይ መዋለ ነዋይ መድቧል። ያለ መጻይ ዕድል ያለው እዚህ አፍሪካ ውስጥ እዚህ አንጎላ ውስጥ ነው። ስለሆነም በዚህ ጉብኝቴ ህዝቡ የዲሞክራሲ ተጠቃሚ መሆኑን ለማረጋገጥ ምን ማድረግ እንደምንችል ለመወያየት በጉጉት እጠብቃለሁ። የባይደን አስተዳደር ዋና የአፍሪካ ጉዳዮች አማካሪ ፍራንስ ብራውን ለቪኦኤ በሰጡት ቃል አንጎላ ዋሽንግተን ለምታደርጋቸው የትብብር ግንኙነቶች አይነተኛ ማሳያ እንደሆነች ተናግረዋል። በዩናይትድ ስቴትስ የዋይት ሀውስ የብሔራዊ ጸጥታ ምክር ቤት የአፍሪካ ጉዳዮች ዋና ዳይሬክተር ፍራንስ ብራውን በተለይ ለቪኦኤ በሰጡት ቃል ዩናይትድ ስቴትስ ከአንጎላ ጋር በትብብር የምትሰራባቸው ከፍተኛ የሆኑ ጉዳዮች እንዳሉ ገልጸዋል። የምስራቅ ኮንጎ ዴሞክራሲያዊት ሪፐብሊክን ሰላምና ጸጥታ ማጠናከር በቀጣናው የኢኮኖሚ እድሎችን ማሳደግና ሦስተኛው ደግሞ የቴክኖሎጂና የሳይንስ ትብብር እንደሆነ ዘርዝረው አውስተዋል። ፕሬዝደንት ባይደን በንግግራቸው ያላነሱት ቢያንስ በአደባባይ ያልተናገሩበት ማለት ነው፣ የአንጎላ ደካማ የሰብአዊ መብት ከበሬታ ይዞታ ጉዳይ ነው። ለሰብአዊ መብት ተሟጋቹ የአምነስቲ ኢንተርናሽናል የዩናይትድ ስቴትስ ቢሮ የአፍሪካ ዳይሬክተር ኬት ሂክሰን ለቪኦኤ በዙም በሰጡት ቃል አንጎላ ውስጥ ሰላማዊ ሰልፎችን ለመበተን ያልተመጣጠነ እንዲሁም ገዳይ የሆነ ኃይል ጥቅም ላይ መዋሉን አምነስቲ የሰነዳቸው ተደጋጋሚ ሪፖርቶች አሉት ብለዋል። እሱ ብቻ ሳይሆን የሰለባዎቹ ቤተሰቦች ፍትሕ አያገኙም። በርካታ አፋኝ የሆኑ ሕጎች ተደንግገዋል። እንደ አውሮፓውያን አቆጣጠር በ2020 በወጣ ሕግ ፕሬዚደንቱን መተቸት በህገ ወጥነት ያስጠይቃል ብለዋል። በዚህ ዓመት ብቻ ተሻሽለው የወጡ ሁለት ህጎች የመናገርና የመሰብሰብ ነጻነትን፣ የፕሬስ ነጻነትን ይብሱን የሚያፍኑ እንደሆኑም አስረድተዋል። አንጎላውያን ተቃዋሚዎች ለሀገር ውስጥ የብዙሐን መገናኛ በሰጡት ቃል ፕሬዚደንት ባይደን የሲቪል ማህበረሰብ ቡድኖች ያላቸውን ስጋቶች ለማዳመጥ የነበራቸውን ትልቅ አጋጣሚ ነውታል ብለዋል። የተቃዋሚው የዩኒታ ፓርቲው ኤርኔስቶ ሙላቶ ባይደን ወደ አንጎላ የመጡበት ጉዳይ የሎቢቶ የባቡር መስመር ጉዳይ ብቻ ነው ብለዋል። ባይደን ነገ ረቡ የአንጎላዋን የወደብ ከተማ ሎቢቶን ይጎበኛሉ። ወጪው በዩናይትድ ስቴትስ የተሸፈነው አዲሱ የሎቢቶ የባቡር መስመር ከመሃል አፍሪካ ጥሬ ሀብቶችን ጭኖ የሚያደርስባት የሞቀች የወደብ ከተማ ነች። የብሔራዊ የጸጥታ ምክር ቤቱ የአፍሪካ ጉዳዮች አማካሪ ፍራንስ ብራውን ባይደን ሁልጊዜም በግል የሰብአዊ መብቶችን ጉዳይ አንስተው ይነጋገራሉ ብለዋል። ላቻዎቻቸው የዲሞክራሲንና የሰብአዊ መብቶችን ጉዳይ ከማንሳት ወደ ኋላ ብለው አያውቁም ያሉት ፍራንስ ብራውን በርካታ ዓመታት ባስቆጠረው የህዝባዊ አገልግሎት ታሪካቸው የሚታወቁበት ጉዳይ ነው ብለዋል። ዘገባ በእጅጉ አመሰግናለሁ። ቀጣዩ ዝግጅታችንን የባይደን አፍሪካን ጉብኝት ይመለከታል። የሥልጣን ዘመናቸው ሊያበቃ አንድ ወር የሚጠጋ ጊዜ የቀራቸው የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ወደ አፍሪካ ሀገር አቅንተዋል። በዛሬው ዕለት ከአንጎሎ ፕሬዚደንት ጋር ሉዋንዳ ላይ ተገናኝተው መክረዋል። የባይደን የአፍሪካን ጉዞን ፖለቲካዊና ኢኮኖሚያዊ አንድምታ እንዲያስረዱን ባለሙያ ገብዘናል። በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናትና ምርምር ማዕከል ተባባሪ ፕሮፌሰር የሆኑትን በአሁኑ ወቅት በአሜሪካ የሚገኘው ዱኬን ዩኒቨርሲቲ በአፍሪካ ጥናት ማዕከል ተገባዥ ፕሮፌሰር ዶክተር ሳሙኤል ተፈራ ናቸው እንግዳችን። የባይደን የአሁኑ ጉብኝትን ወቅታዊነት በተመለከተ ያላቸውን ምልከታ ካጋሩበት ቆይታችን ጀምሯል። የዛሬ ሁለት ዓመት ይመስለኛል የአፍሪካ አሜሪካ የመሪዎች ጉባኤን ዋሽንግተን ዲሲ ውስጥ ባዘጋጁ ወቅት አፍሪካን የመጎብኘት እቅዳቸውን አንስተው ነበር። እና የዛ አካል ነው ተደርጎ መታየት ያለበት ይመስለኛል። ከዛ ባለፈ ግን አንድምታውን ስንመለከት አሁንም ቢሆን በተለይም የዲሞክራቲክ ፓርቲ መራው የነበረው የአሜሪካ መንግስት አፍሪካን የሚያይበት መነጽር ከእርዳታ ከሰብአዊ እርዳታ የዘለለ ጠንካራ የሆነ ስትራቴጂካዊ አጋር የሚሆኑ ሀገራት ያሉበት ትልቅ አህጉር አድርጎ እያያል የሚለውን እንድጠራጠር የሚያደርገኝ ነው። የስልጣን ዘመናቸውን እየጨረሱ ነው። አፍሪካ ውስጥ በጣም ብዙ ነገሮች ሆነዋል። ባለፉት አራት ዓመታት በእሳቸው የስልጣን ዘመን የአሜሪካን ፍላጎት ብሔራዊ ፍላጎት ጥቅም ሊጎዱ የሚችሉ ብዙ ነገሮች እውነቶች የተከሰቱበት ወቅት ነው እና ዓለም አቀፋዊ ችግር ትርምስ እንዳለ ሆኑ እና በዚህም ጊዜ ከአፍሪካ መሪዎች ጋር በየሀገራቱ እየሄዱ ስትራቴጂክ አጋርነት የሚያጠናክሩ ስራዎችን ሳይሰሩ በጣም ዘግይተው ሄዳቸው አሁንም ቢሆን yeah which would day ፖሊሲ ስርዓቱ ለአፍሪካ ያለውን አነስተኛ ኩረት የሚያሳይ አድርገን ልንመለከተው እንችላለን ብዬ አስባለሁ። የባይደን የአፍሪካ ጉብኝት ካተኮሩባቸው ሀገራት መካከል ጥቂት የአፍሪካ ሀገራት ናቸው። ከነዛ መካከል አንዷ አንጎላ ናት። ባይደን ወደ አንጎላ ካቀኑበት ምክንያት አንዱ የሎቢቶ መተላለፊያ የተሰኘውን በማዕድን የበለጸጉ ሶስት የአፍሪካ ሀገራትን የሚያቆራረጥ የባቡር መስመር ግንባታ ይዞታ ለመመልከት እንደሆነም ተነግሯል። ለመሆኑ ይሄ መተላለፊያ ግንባታና ዩናይትድ ስቴትስን የምናገናኛቸው ያለው ምጣኔ ሀብታዊ ፋይዳ ምንድን ነው? የተጀመሩ የመሰረተ ልማቶች የኢኮኖሚ፣ የመንገድ፣ የትራንስፖርት መሰረተ ልማቶች ዝርጋታዎችን በተወሰኑ አፍሪካ ሀገራት ውስጥ የመዘርጋት የመደገፍ ፕሮጀክቶች እና ውጥኖች ነበሩ። የሎቢቶ ክሮስ አትላንቲክ አትላንቲክና ህንድ ውቅያኖስን ለማገናኘት እየተሰራ ያለ ወሳኝ የሚባሉ እነዚህ ክሪቲካል ሚነራልስ የምንላቸው ማዕድናትን በተለይ አሁን የጠቀስኩ አካባቢ ደቡባዊ አፍሪካ ክፍል እነ ዛምቢያ፣ ታንዛኒያ፣ ኮንጎ፣ አንጎላ ጉብኝት እያደረጉ ያሉበት ሀገር የኮፐር እና በተለያዩ ሌሎች ማዕድናት የበለጸገ ነው። የተፈጥሮ ጋዝ ያለበት ቦታ ነው። ገንዘብ በመመደብ እስካሁን ድረስ ወደ ሶስት ቢሊዮን ዶላር አካባቢ መድበው እንቅስቃሴ እያደረጉ ነው። በከፍተኛ አትኩሮት ነው አሜሪካ ይህንን እየተከታተለች ያለችው። ምናልባትም ቻይና በዋን ቤልቴን ዋን ሮድ ኢኒሽቲቭ ላለፉት ሀያ ሰላሳ የሚሆኑ ዓመታት ከተለያዩ አፍሪካ ሀገሮች ጋር እነዚህ አሁን የጠቀስናቸውን ሀገራት ጨምሮ በንግድ የማስተታሰብ ስራዋን ብሪክስ ውስጥ ያላትን ሚና ፋይናንሲንግ ገንዘብ በመስጠት ልማትን በማገዝ ያው ከፖለቲካ ጣልቃ ግብነት በራቀ ከዚህ አንጻር ስታየው ያንን ካውንተር ለማድረግ የቻይናን እንቅስቃሴ ስራ ፉክክር ለማለት በጣም ይከብደኛል። ላለፉት ሀያ ዓመታት የአሜሪካ ውጭ ጉዳይ ፖሊሲ ትኩረት አቅጣጫው ሰብአዊ እርዳታን ማዳረስ ላይ ወይም እርዳታ ላይ ያተኮረ ነው እንጂ ኢንቨስትመንት ላይ፣ መሰረተ ልማት ዝርጋታ ላይ ያተኮረ ስላልነበረ ቻይናዎቹ ደግሞ ይሄንን በትጋት እየሰሩ ስለነበረ ለመፎካከር ለማለት ትንሽ ከብደኛል። ሌት ሆኖ ቢጀምርም ዘግይቶ ቢጀምሩም ግን የዚህን አስፈላጊነት መንግስታቸው ተረድቶ እዛ ላይ የሚሰሩትን ስራ ለማየት ለማጠናከር ይበል እንዲል እንዲቀጥል ለማድረግ የታለም ይመስለኛል። እንደሚታወቀው ከአንድ ወር በኋላ አዲሱ የዩናይትድ ስቴትስ አስተዳደር ስልጣን ይረከባል ተብሎ ይጠበቃል። ባይደን በአሁኑ ጉብኝታቸው የሚያስመዘግቧቸውን ቁም ነገሮች በአዲሱ አመራር ዘመን የመቀጠላቸው እድል ምን ያክል ነው? እንደምታውቀው ዶናልድ ትራምፕ የሪፐብሊካን እጩ ሆነው የሚቀጥለውን መንግስት በስረስልጣን ሲረከቡ ከምንጠብቃቸው ጉዳዮች ውስጥ አንደኛው ሁለትዮሽ ወይም በተናጠል የሚደረጉ እርምጃዎች የምትወስድ ሀገር ማስቀጠል ነው። ከፍተኛ የሆነ ፍላጎትን ያሳዩ ናቸው ያደረጉ ናቸው። እሱም ይቀጥላሉ ብዬ ያስባለሁ። ከዛ ባለፈ ደግሞ በጣም ወዳጅ ከሚሏቸው የቅርብ ሀገራት ጋር ሁለትዮሽ፣ ሶስትዮሽ የሆኑ ግንኙነቶችን በመመስረት ሊያሳኩ ያሰቧቸውን ስራዎች ይከውናሉ ብዬ አስባለሁ። በዚሁ ሂደት ውስጥ ዶናልድ ትራምፕ እንግዲህ ከንግድ ባክግራውንድ ከዛ የመጡ ናቸው። ምናልባት ከአፍሪካ ጋር በቀጣይ የሚኖራቸው ግንኙነቶች አሁን ቅድም ያነሳነውን አይነት የሎቢቶ ኮሪደር ልማትን በተመለከተ ትኩረት ሰጥቶ የሚሰሩ ይመስለኛል። የቻይናን አፍሪካ ውስጥ የሚኖር የኢኮኖሚ የበላይነት፣ የፖለቲካ የበላይነት ማቆም የሚቻለው አፍሪካውያን ሀገራትን በተለይም እንደዚህ ስትራቴጂክ የሆኑ ሀገራትን ወይም ስትራቴጂክ ጠቀሜታ ማምጣት የሚያስችል ስራ ከአሜሪካ መንግስት ከሆነው መስራት የሚችሉ ሀገራት ጋር የበለጠ ግንኙነት ማድረግ ነው። እሱ ብቻም ሳይሆን ከዚህ ባለፈ የተለየ ትኩረት አቅጣጫ ይኖራቸዋል ብዬ የማስበው ደግሞ በሰላም እና ጸጥታ ደህንነት ስራ ውስጥ ነው የሚሆነው በተለይም የመካከለኛው ምስራቅ ሀገራትን በግብፅ አማካኝነት አፍሪካ ቀንድ አካባቢ ያሉ ጸረ ሽብር እንቅስቃሴዎችን ለመምራት በሚያስችል መልኩ አጋርነትና ፍጠር ላይም እንደዚሁ ያተኩራሉ ብለን እናስባለን። እጅግ በጣም አመሰግናለሁ ዶክተር ሳሙኤል አሰፋ። በቅርቡ እንግዲህ የስልጣን ዘመናቸውን ሊጠናቀቅ ጥቂት ቀናት የቀራቸው ፕሬዚደንት ባይደን ወደ አፍሪካ አህጉር ያደረጉትን ጉዞና ጉብኝት በማስመልከት ስለሚኖረው ቀጠናዊና ዓለም አቀፋዊ አንድምታ ለሰጡን ሙያዊ አስተያየት በእጅጉ አመሰግናለሁ። እኔም አመሰግናለሁ። ያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ የማክሰኞ ምሽት ስርጭት ነው። የመጀመሪያውን ምዕራፍ ስርጭታችንን አጠናቀን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ ደርሰናል። የሁለተኛው አጋማሽ የመጀመሪያ ቅንብራችን ወደ ኢትዮጵያ ወስድናል። እየተጠናከረ የመጣ የመንግስት ወታደራ የመጀመሪያው ዘገባ በኢትዮጵያ ተባብሶ የቀጠለውን ግጭትና ሁከት ይመለከታል። በኢትዮጵያ በተለይም በአማራና በኦሮሚያ ክልሎች በአማጽያንና በፌዴራል ኃይሎች መካከል ተባብሶ የቀጠለው ግጭት በሺዎች ለሚቆጠሩ ሲቪሎች ሞትና በሚሊዮኖች ለሚቆጠሩ ደግሞ መፈናቀል ምክንያት ሆኗል። ጠቅላይ ሚኒስትር አብይ አህመድ በስልጣን በቆዩባቸው ባለፉት አምስት ከመንፈቅ ዓመታት በኦሮሚያ፣ በትግራይና በአማራ ክልሎች የተካሄዱ ግጭቶችን፣ ተግባራዊ ያልሆኑ የሰላም ጥሪዎችን ወደኋላ የሚመለከተውን በሩፍ በሀሩን ሙራፍ ማሩፍ የተዘጋጀውን ትንታኔ እንግዳ ወልዴ ያሰማናል። እየተጠናከረ የመጣ የመንግሥት ወታደራዊ እርምጃ፣ የአማጽያን ጥቃት፣ የሲቪሎች ኢላማ መደረግ፣ የአንገት መታረድን ያሳያሉ የተባሉና ያልተረጋገጡ ቪዲዮዎች፣ እገታ፣ የትምህርት ቤቶችና የሆስፒታሎች መዘጋት፣ ለሰላም የሚደረጉ ጥሪዎች እነዚህ ሁሉ የአፍሪካ ህብረት መቀመጫ እና በሀገሪቱ በርካታ ሕዝብ ከሚኖሩባቸው ሀገራት አንዷ በሆነችው በኢትዮጵያ በተመሳሳይ ጊዜያት በመከሰት ላይ ያሉ ድርጊቶች ናቸው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡበት ወቅት ለሰላም ቃል የተገባ ቢሆንም በስልጣን በቆዩባቸው ባለፉት አምስት ከመንፈቅ ዓመታት በኦሮሚያ በትግራይና በአማራ ክልሎች በመቶ ሺህ የሚቆጠሩ ሰዎች ተገድለው በሚሊዮኖች ተፈናቅለዋል። በትግራይ ክልል የነበረው ጦርነት ፕሪቶሪያ ላይ ከሁለት ዓመታት በፊት በተፈረመ ተኩስ የማቆም የሰላም ስምምነት አማካኝነት ሲቆም በአማራና በኦሮሚያ ክልሎች ግን የትጥቅ አመጻዎች ቀጥለዋል። በግጭቱ የሚሳተፉት ሁሉም ወገኖች የመብት ጥሰት እንደፈጸሙ ክስ ቢቀርብባቸውም ሁሉም ተጠያቂ እንዳልሆኑ አስታውቀዋል። በፋኖ ታጣቂዎችና በፌዴራል መንግሥት ኃይሎች መካከል ከአንድ ዓመት በፊት ውጊያ የጀመረው መንግሥት የአማራ ክልል ልዩ ኃይልና ሌሎች ታጣቂዎችን ትጥቅ በማስፈታት መከላከያን ጨምሮ ወደ ሌሎች አደረጃጀቶች መመደብና ወደ ማህበረሰቡ የመቀላቀል እቅዱን ይፋ ማድረጉን ተከትሎ ነው። ይህ የመንግሥት እቅድ በፌዴራልና በትግራይ ኃይሎች መካከል በነበረው ጦርነት ወቅት ከፌዴራል ኃይሎች ጋር ወግነው ሲዋጉ ከነበሩ የፋኖ ኃይሎች በኩል ተቃውሞ ገጥሞታል። በኦሮሚያ ክልል ደግሞ የኦሮሞን ሕዝብ ነጻነት ለማጎናጸፍ በሚል ከተነሳው ከኦሮሞ ነጻነት ሠራዊት ጋር በ2010 ዓ ም የጀመረው ውጊያ አሁንም ቀጥሏል። የኢትዮጵያ መንግሥት ለድርድር ዝግጁ እንደሆነ በተደጋጋሚ ምልክት ቢያሳይም ግጭቱ እንደ ቀጠለ ነው። በፌዴራል ጦርና በፋኖ ኃይሎች መካከል በመካሄድ ላይ ያለው ግጭት በበርካታ ዞኖች ተባብሶ ባለፈው ጥቅምት በ30 ከመቶ መጨመሩን የትጥቅ ግጭቶችንና ስፍራዎችን የሚከታተለው ገለልተኛው ፕሮጀክት acled አስታውቋል። ፕሮጀክቱ በተጨማሪም ከሚያዝያ 2016 ዓ ም ወዲህ በአማራ ክልል የተፈጸመው የድሮን ጥቃት የ430 ሰዎችን ሕይወት እንደ ቀጠፈ ሪፖርት መደረጉን አውስተዋል። በጥቅምት 26 ቀን 2017 ዓ ም ዝብስት በተባለች ጎጃም ከተማ በፌዴራል ኃይሎችና በፋኖ ታጣቂዎች መካከል በነበረው ውጊያ በድሮን በተፈጸመ ጥቃት 43 ሰዎች በገደላቸውን ነዋሪዎችና የአይን ምስክሮች አስታውቀዋል። የመንግሥት ባለሥልጣናት አስተያየት እንዲሰጡ ከቪኦኤ ለቀረበላቸው ጥያቄ ምላሽ አልሰጡም። ነገር ግን የመንግሥት ኮሚኒኬሽን ጉዳይ ሚኒስትር ለገሰ ቱሉ ከጥቃቱ ጥቂት ቀናት በኋላ መንግስት በአማራ ክልል ሲቪሎችን ኢላማ አድርገዋል መባሉን አስተባብለዋል። በስም ያልጠቀሷቸው ብዙሀን መገናኛዎች በመንግሥት የሚወሰዱ ወታደራዊ እርምጃዎችን በሲቪሎች ላይ እንደተፈጸሙ አድርገው ያቀርባሉ ብለዋል። በውጭ ኃይሎች ፈንድ የሚደረጉ መቀመጫቸውን ውጭ ሀገር ያደረጉ ነገር ግን ደግሞ በራሳችን ቋንቋ ኢትዮጵያን የመተራመስ ግብ ይዞ የሚሰሩ መደበኛ ሚዲያዎች ሳይቀር በተመሳሳይ ተሳስቱ እንኳን አንድ ቀን በክልሉ ህዝብ ላይ የሚደርሰውን በደል የማይዘግቡ ግን መንግስት በተመረጠና በታቀደ መልክ በጽንፈኛው ኃይል ላይ መስደውን እርምጃ ኋላ ላይ የተወሰደ እርምጃ አድርጎ ያቀርቡታል። ይህ ፈጽሞ ተቀባይነት የለውም። ንጹሐንን እየገደሉ እያገቱ፣ የዘረፉ ለበሽታ እንዲጋለጥ ንብረትና ሀብት የሚሆን አካልን ንጹሕ አድርጎ ማቅረብ በየትኛውም መመዘኛ ትክክልም አይደለም ተቀባይነትም የለውም። በዚህም ድርጊቶች ውስጥ ያሉ አካላት ከዚህ እኩይ ድርጊታቸው መቆጠብ ይኖርባቸዋል። መንግስትና የክልሉ ህዝብ የጀመሩትን ህግ የማስከበር ስራ አጠናክሮ የሚቀጥሉ ይሆናል። የኢፌዴሪ መከላከያ ኃይል ከሁለት ወራት በፊት ባወጣው መግለጫ በፋኖ ታጣቂዎች ላይ ከፍተኛ ወታደራዊ ዘመቻ እንደሚደረግ አስታውቋል። በአማራ ክልል ያለው ግጭት እያየለ መምጣት የአሜሪካውን የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባለፈው ወር ወደ ጠቅላይ ሚኒስትር አብይ አህመድ ስልክ እንዲደውሉ አድርገዋል። በስልክ ውይይቱ የውጭ ጉዳይ ሚኒስትሩ በአማራ ክልል የጨመረ የመጣው ሁከት እንዳሳሰባቸው እና በሌሎችም ኢትዮጵያ ውስጥ ለሚታዩ ግጭቶች ፖለቲካዊ ውይይት ማድረግ አስፈላጊ መሆኑን ለአብይ እንደነገሯቸው ተዘግቧል። የኢትዮጵያ መንግስት 23 ሚሊዮን ህዝብ ይኖርበታል በሚባለው የአማራ ክልል በነሐሴ 2016 ዓ.ም አስቸኳይ ጊዜ አውጀዋል። አዋጂው ባለፈው ሰኔ የጊዜ ገደቡ ቢያልፍም ከኢትዮጵያ ፌዴራል ኃይሎችና ከአማራ ክልል ኃይሎች የተውጣጣ ግብረ ኃይል ለአንድ ወር ባደረገው ዘመቻ በሺ የሚቆጠሩ ሰዎች በዘፈቀደ ታስረዋል፣ ሲል የመብት ቡድኑ አምነስቲ ኢንተርናሽናል አስታውቋል። ከመስከረም 182017 ዓ ም ጀምሮ በሺህ የሚቆጠሩ ሲቪሎች በመላ አማራ ክልል በሚገኙ ጊዜያዊ መጠለያዎች ግብረ ኃይሉ አስረዋል፣ ሲል አምነስቲ ይፋ ባደረገው የምርመራ ሪፖርቱ አስታውቋል። የኢትዮጵያ መንግሥት በአምነስቲ ሪፖርት ላይ ምላሽ እንዲሰጥ የተደረገው ሙከራ ሳይሳካ ቀርቷል። በአማራ ክልል በርካታ ትምህርት ቤቶች በመዘጋታቸው በሚሊዮን የሚቆጠሩ ልጆች ከትምህርት ውጭ እንዲሆኑ አስገድደዋል። ባለፈው መስከረም አስር ቀን ምስራቅ ጎጃም ውስጥ ሲናን በተባለ ስፍራ ሁለት መምህራን ተገድለዋል። ይህም በክልሉ በትምህርት ስራ ላይ በተሰማሩት ዘንድ ስጋት መፍጠሩን እነዚሁ ሠራተኞች ተናግረዋል። የአካባቢው አስተዳደር የትኛውንም ቡድን በስም ሳይጠቅስ በአማራ ስም የሚምሉ ብሎ የገለጻቸው ቡድኖችን ለግድያው ተጠያቂ አድርጎ ክስ አሰምቷል። በደሴ ከተማ ደግሞ ሙልጌታ ከበደ የተባሉ ዳኛ ጥቅምት አራት ቀን ከሥራ ወደ ቤት በመመለስ ላይ ሳሉ በመኪናቸው ውስጥ በተፈጠረ ፍንዳታ መገደላቸው ታውቋል። ፖሊስ ፍንዳታው መኪናቸው ውስጥ በነበረ ፈንጂ አማካኝነት የተከሰተ እንደነበር አስታውቋል። ህዳር አንድ ቀን 2017 በቆቦ ከተማ የብልጽግና ፓርቲ ኃላፊ የነበሩት ደርቤ ሙልጌታ በጥይት ተገድለዋል። የፓርቲው ባለሥልጣን የሆኑት ከድር ሙስጠፋ ለአማራ ሕዝብ እንታገላለን የሚሉ ጽንፈኞች ብለው የገለጿቸው ቡድኖችን ለግድያው ተጠያቂ አድርገዋል። የቀድሞ ጋዜጠኛና በአማራ ክልል የትጥቅ ትግል በማካሄድ ላይ ከሚገኙት የፋኖ ቡድኖች መካከል አንዱ የሆነው የአማራ ፋኖ ህዝባዊ ድርጅት ተብሎ የሚጠራው መሪ እንደሆኑ የነገሩን አቶ እስክንድር ነጋ ቡድኑ ሲቪሎችን ኢላማ አድርገዋል መባሉን ከሳምንት በፊት ከቪኦኤ ዘጋቢ ሐሩን ማሩፍ ጋር ባደረጉት ቃለ ምልልስ አስተባብለዋል። በፍጹም እኛ መንግስትን የምንዋጋው ሲቪሎች በመጠቃታቸው ነው። አቶ እስክንድር በአማራ ክልል የተለያዩ የፋኖ ቡድኖች እንዳሉ አምነዋል። ፋኖ ለምን ትምህርት ቤቶች መዘጋታቸው ትክክለኛ ነው ብሎ ያምናል? እንደገና መከፈታቸውንስ ለምን ይቃወማል? ተብለው ለተጠየቁት አቶ እስክንድር ሲመልሱ ለተማሪዎቹና ለማህበረሰቡ ደህንነት ሲባል ነው ብለዋል። እንደ ድርጅታችን ከሆነ ጉዳዩ የደህንነት ነው። ትምህርት ቤቶችን በተመለከተ የደህንነት ጉዳይ ያሳስበናል። እኛ ብቻ ሳንሆን ወላጆችም የደህንነት አለመኖር ያሳስባቸዋል ምክንያቱም ትምህርት ቤቶች በድሮን ኢላማ ይደረጋሉ። መንግሥት ትምህርት ቤቶችን ያጠቃል፣ ይደበድባል። ከሰማይ ትምህርት ቤቶች ላይ ጥቃት ይፈጸማል እና በዋናነት የደህንነት ጉዳይ ነው፣ የልጆችና የመምህራን ደህንነት። ይህ ጦርነት እስከተካሄደ ድረስ ተማሪዎች ደህንነታቸው የተጠበቀ አይሆንም። ገለልተኛ የምርመራ ቡድኖች ክልሉን መጎብኘት እንዲችሉ መንግሥት እንዲፈቅድም አቶ እስክንድር ጠይቀዋል። ገለልተኛ ቡድኖች ገብተው ጉዳዩ እንዲመረምሩ መንግሥት ይስማማል። ሁላችንም ተጠያቂ መሆን አለብን። ይህን አጽንኦት መስጠት ፈልጋለሁ። በተፈጸመው ሰቆቃ ላይ ለሚደረገው የምርመራ ግኝት ሁላችንም ተጠያቂ እንሁን። ከአቶ እስክንድር ነጋ ጋር ላደረግነው ቃለ መጠይቅ ከበርካታ የመንግሥት ባለሥልጣናት ምላሽ ለማግኘት ብንሞክርም አልተሳካም። በብልጽግና ፓርቲ ምስረታ አምስተኛ ዓመት ክብረ በዓል ላይ እሁድ ህዳር 22 ቀን 2017 ዓ ም ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ አማጽያን ወደ ሰላም ንግግር ጠረጴዛ እንዲመጡ በድጋሚ ጠይቀዋል። ደጋግሜ እንዳነሳሁት በአማራ ክልል፣ በኦሮሚያ ክልል ያሉ ወንድሞቻችን አንድ ሺህ ዓመት ቢታገሉ ስለማያሸንፉን አንድ ሺህ ዓመት ቢወድቁ ቢነሱ ለውጥ ስለማያመጡ ያኛውን መንገድ ጥለው ወደ ሰላም እንዲመጡ በዚህ በተከበረ ጉባኤ በድጋሚ ጥሪ አቀርብላቸዋል። ክላሽ እንዲበቃ ክላሽ ያነገባችሁ በዚያም ድል ይገኛል ብላችሁ ያሰባችሁ ወንድሞቻችን ይበቃችኋል። ሞክራችኋል፣ አልሆነም። ወደፊትም ስለማይሆን በሰላም፣ በውይይት፣ በጋራ ሀገራችን እንዳበለጽግ በታላቅ ፍቅርና ትህትና ጥሪ ላቀርብላችሁ እፈልጋለሁ። አብይ ንግግሩን ባደረጉ በሰዓታት ውስጥ የኦሮሚያ ክልላዊ መንግሥት ከኦሮሞ ነጻነት ሰራዊት ተለይተው ከወጡትና የቀድሞ የማዕከላዊ እዝ አዛዥ ከነበሩት ጃልሰኝ ሰኚ ጋር የሰላም ስምምነት ተፈራርመዋል። ክልላዊ መንግሥቱን ወክለው የፈረሙት የክልሉ ፕሬዝደንት አቶ ሽመልስ አብዴሳ ዱራን ዱርሴ ወራን ብልሱማ ኦሮሞ ሙርቴ ከና ዋምቻ መን ኦሮሞ ደስ ፍቃችሁዳን ሙርቴ ውላና ከና በመጀመሪያ የኦሮሞን ሕዝብ ጥያቄ ተቀብላችሁ ይህን የጀግና ውሳኔ የወሰናችሁ የኦሮሞ ነጻነት ሰራዊት አባላትን ማመስገን እፈልጋለሁ። ሕዝባችን ላለፉት ዓመታት በበርካታ መስዋዕትነት ውስጥ አልፎ እዚህ ደርሷል። የኦሮሞ ፖለቲካን የሚያራምዱት ግን ትግሉ ወደ ተፈለገው ደረጃ ስላላደረሱት አሁንም ሕዝቡ ለችግር ሲዳረግ ቆይቷል። በተለይ ባለፉት ዓመታት በመካከላችን በነበረው ችግርና ሌሎች ኃይሎችም ጣልቃ ገብቶበት የኦሮሞ ቄ በወረደ ደም የሚፈስበት ቦታ ሆኗል። የፖለቲካ ልዩነቶችን በዘመናዊ መልኩ መፍታት ብልህነት ነው። ስለዚህ በኦሮሞ ዘንድ መጎዳዳት እንዳይኖር የኦሮሞ ትግል ፈር እንዲይዝ የዛሬው ስምነት ወሳኝ ነው፣ በታሪክ ማዕደር የሚሰፍር ነው። ዛሬ እን ተቀበላችሁ የመጣችሁ እናንተ ጀግኖቻችን ናችሁ። እናከብራችኋለን። እንኳን ደህና መጣችሁ። ላለው ባለፈው መስከረም የቀድሞ የኦሮሞ ነጻነት ሰራዊት የሥራ አስፈጻሚ ኮሚቴ አባልና የማዕከላዊ ዞን አዛዥ የነበሩት ጃል ሰኚ ነጋሳ ከኦሮሞ ነጻነት ሰራዊት አዛዥ ጃል መሮ ወይም ኩማ ድሪባ መነጠላቸውን አስታውቀው ነበር። ህግና ደንብ እንደዚሁም መተዳደሪያ ደንብ የሌለው ድርጅት ነው። ጥፋት ሲሠራ ተጠያቂነት የሌለበት ድርጅት ነው። ህግና ደንብ ሲኖር አንዱ ሲያጠፋ ለማስተካከል የሚያስችል ህግ ይኖራል። ግን አሁን በአንድ ሰው የሚመራ መሆኑን አይተንና ተረድተን እንደዚሁም ወደ ድርጅቱ ህግና ደንብ ተመልሰን እርስ በርሳችን እናስተካክል ብለን ለኦሮሞ ህዝብ ባለን ክብር ባህልና ወጉን ጠብቀን ነው በህዝብ ውስጥ የምንንቀሳቀሰው። ከዚህ ባለፈ በህግ ሊታይ ይገባል። በድርጅቱ ጠቅላላ ጉባኤ በ2017 በተደነገገው ህግና ደንብ መመራት አለብን ብለንና ከኦሮሞ ነጻነት ሰራዊት አመራር ጋር መቀጠል አንችልም ብለን ነው መግለጫ ያወጣ ነው። አሁን ዋና አዛዥ የምንለውን ወደፊት በኦሮሚያ ውስጥ ከሚንቀሳቀሱ የኦሮሞ ነጻነት ሰራዊት አባላት ጋር ተነጋግረን ነው የምንመርጠው። ስለዚህ ከዚህ በኋላ የኦሮሞ ነጻነት ሰራዊት አመራር አይወክለንም በማለት ነው ይህን መግለጫ ያወጣ ነው። የኦሮሞ ነጻነት ሰራዊት ማዕከላዊ እዝ ግን ሰኚ መክዳታቸውን አጣጥሏል። የኦሮሞ ነጻነት ሰራዊት አመራር አንዱ የሆኑት ጅረኛ ጉደታ የተፈጸመውን ስምምነት ስላቅ ነው ሲሉ ገልጸውታል። ጅረኛ በተጨማሪም መንግስት ስምምነት የፈጸመው ከድርጅቱ የተባረሩ ብለው ከጠሯቸው ግለሰቦች ጋር ነው ሲሉ ተናግረዋል። የኦሮሚያ ክልላዊ መንግስት ከኦሮሞ ነፃነት ሠራዊት ጋር ሳይሆን የድርጅቱን ሕግ አፍርሶ ከመከላከያ ሠራዊት ጋር ህገ ወጥ የሆነ ግንኙነት እንደነበረ አውቀን የአስተዳደር እርምጃ ከተወሰደበት ግለሰብ ጋር ነው ስምነት ያደረገው እንጂ ከኦሮሞ ነፃነት ሠራዊት ጋር ያደረገው ስምነት እንዳልሆነ መለየት አለበት። በአማራ ክልል የሚገኘው ፋኖም መንግሥት ስለ ሰላም ውይይት የሚሰጠውን ገለጻ የይምሰል ሲል ይገልጸዋል። አቶ እስክንድር ነጋ መንግስት ለትጥቅ ግጭቶች ሰላማዊ መፍትሄ ይሰጥ ሲል የሚያሰማው ጥሪ እውነተኛው አያውቅም። ያውቅም በወታደራዊ ድል ነው የሚያምነው። ይህን እምነታቸውን ካልቀየሩ አሁን ባለው ሁኔታ ከሆነ ስለ ሰላማዊ መፍትሄ ሲናገሩ ከምር መውሰድ አስቸጋሪ ነው። ለደህንነታቸው ሲሉ ስማቸው እንዲገለጽ ያልፈለጉና በኢትዮጵያ የሚገኙና ገለልተኛ እንደሆኑ የሚገልጹ ተንታኝ ሁለቱም አማጺ ኃይሎች መንግሥትን ከሥልጣን ለማስወገድ አቅሙ የላቸውም ሲሉ ተናግረዋል። ይህ ሁሉም ወገኖች አሸናፊ ሆነው የሚወጡበት አይደለም። መንግሥትም ይህን ይረዳል። የመንግሥት ዕቅድ አማጽያንን አዳክሞ ወደ ድርድር ጠረጴዛው እንዲመጡ ማድረግ ነው ሲሉ ኢትዮጵያዊ ተንታኝ ተናግረዋል። ተንታኙ በተጨማሪም ዘግይቶም ቢሆን በቅርቡ ድርድር መኖሩ አይቀርም ሲሉ ተናግረዋል። ሁሉም ይህን ያውቃል። ድርድሩን ጠንካራ ቁመና ሲኖራቸው መጀመር ነው የሚፈልጉት። ነገር ግን ያ እስከሚሆን ግጭቱ ይቀጥላል፣ እየጋመ የሚሄድ ግጭትም ሊሆን ይችላል ሲሉ ተንታኙ ተናግረዋል። ሀሩን ማሩፍ ላዘጋጀው ዘገባ እንግዶ ሌነኝ ዋሽንግተን ዲሲ።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 በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን ወይም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202 251 3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ ለምሽቱ ወደ ያዝንላችሁ የመጨረሻ ዘገባችን ናቅና፣ በአፍሪካ የሚካሄዱ ምርጫዎች በድምፅ ሰጪዎች ላይ ስለሚደቅኑት የጤና ስጋት ይናገራል። ዘገባውን ይላከልን ስናኑ ቶርድ ከአክራ ጋና ነው። እንግዲህ ወልዴ ወደ አማርኛ መልሶታል። መንግስታዊ ያልሆነውና የትጥቅ ግጭቶችንና ስፍራዎችን በተመለከተ የሚከታተለው እንዲሁም በመላው ዓለም የሚታዩ እውከቶችንና ተቃውሞዎችን የሚመለከቱ መረጃዎችን የሚሰበስበው ACLED በሚል ምጻር የሚታወቀው ተቋም እንደሚለው ከእንደ አውሮፓን አቆጣጠር 2000 ዓ ም ወዲህ በዓለም ከምርጫ ጋር ተያይዘው ከሚነሱ እውከቶች ውስጥ 50 ከመቶ የሚሆኑት የተከሰቱት አፍሪካ ውስጥ ነው። ይህም በምርጫ ወቅት ዜጎችን ለከፍተኛ የጤና አደጋ ያጋለጠ ነው ብሏል። በጋና የጤና ጥበቃ ሚኒስቴር የአምቡላንስ አገልግሎት ኃላፊ የሆኑት ፎስተር ኦንሶንግ ብሪጃን እንደሚሉት በምርጫ ወቅት ሁከት አሳሳቢ ቢሆንም ዋናው አሳሳቢ ሆነው የተገኙት ግን የመኪና አደጋዎች ናቸው። ምክንያቱም ፓርቲዎቹ ቅስቀሳ ለማድረግ የተንቀሳቀሱ ስለሆነ ነው። አንዳንዶቹም በምሽት ነው ቅስቀሳ የሚያደርጉት። እናም ሹፌሮቹ ይደክማቸዋል። እንደምናውቀው ደግሞ የሹፌሮቹ መድከም አደጋ ሊያስከትል ይችላል። እንደተመለከትነው ምርጫ በተካሄደ ቁጥር የትራፊክ አደጋ ይጨምራል። ብሔራዊ የአውራ ጎዳና ደህንነት ባለሥልጣን በበኩሉ እንደሚለው ደግሞ ምርጫ በሚካሄድባቸው ዓመታት በጋና የመኪና አደጋ በአስር ከመቶ ጨምሯል። የደህንነት አካላት ሕዝብ የተሰበሰቡባቸውን እንዲሁም የምርጫ ዘመቻ የሚካሄድባቸውን ስፍራዎች ለመጠበቅ ስለሚሰማሩ የትራፊክ ደህንነትን የሚጠብቁ አካላት ቁጥር አነስተኛ መሆኑ ችግሩን ያባብሰዋል። ፎስተር ኦንሶንግ ብሪጃን እንደሚሉት ሌላው አሳሳቢ ጉዳይ ደግሞ ዜጋዎች በምርጫ ወቅት ሰልፍ ላይ ለረጅም ሰዓታት በመቆማቸው ምክንያት የሚፈጠረው የሰውነት መዳከምና ውሃ ጥማት የሚያስከትለው ችግሮች ናቸው። አንዳንዶቹ ምግብ አይወስዱም፣ ምክንያቱም በማለዳ ወጥተው ድምፃቸውን መስጠት ስለሚፈልጉ ነው። ሰልፍ ላይ ለረጅም ሰዓታት ይቆያሉ። አንዳንዶቹም በውሃ ጥም ይዳክማሉ። አንዳንዶቹ ደግሞ ባለመመገባቸው ምክንያት በሰውነታቸው ውስጥ ከፍተኛ የሆነ የስኳር እጥረት ይገጥማቸዋል፣ እናም ራሳቸውን ስተው ይወድቃሉ። አይዛክ ኒውማን አርተር የስነ ልቦና ሐኪምና በጋና የስነ ልቦና ባለሙያዎች ማህበር ቃል አቀባይ ናቸው። እርሳቸው እንደሚሉት በሰውነት ላይ ከሚደርሰው የጤና እክል ባለፈ በምርጫ ወቅት የሚታየው ውጥረትና መጨነቅ የአእምሮን ጤና በእጅጉ ያውካል። ይህ በተለይም ቀድሞውኑም የአእምሮ ጤና እክል ባለባቸው ሰዎች ላይ የበረታ ሊሆን ይችላል። በምርጫ ወቅት እንደሚፈጠረው ችግር አይነትና ክብደት አንዳንዶች መልሰው ሊያገግሙ ይችላሉ። ከተቀረው ሕይወታቸው ጋር አብሮ የሚኖር ችግር ሊሆን ይችላል። ጋና በመጪው ቅዳሜ ፕሬዝደንታዊና የፓርላማ ምርጫ ለማካሄድ በምትዘጋጅበት በዚህ ወቅት ለተጠቀሱት የጤና ስጋቶች ምላሽ ለመስጠት ብሔራዊ የአምቡላንስ አገልግሎት ዝግጅቱን አጠናክረዋል። የድንገተኛ ሕክምና አገልግሎት ኃላፊው ዳንኤል አሴራ የጤና ስጋቶቹን ለመቋቋም መስሪያ ቤታቸው በዘመናዊ አምቡላንሶችና የሰለጠኑ ባለሙያዎች የታጠቀ እንደሆነ ተናግረዋል። የብሔራዊ አምቡላንስ አገልግሎት ለተቋማቱ መሠረታዊ የሆነ የመጀመሪያ እርዳታ ሥልጠና ሰጥቷል። እንደ ፖሊስ አገልግሎት፣ የእሳት አደጋ አገልግሎት፣ የስደትና የእስር ቤት ጉዳዮችን በተመለከተ ሥልጠና ሰጥቷል። እናም መሰረታዊ እውቀት እንዲኖራቸው ስልጠና ሰጥተናል። በጋና የአምቡላንስ አገልግሎት መስሪያ ቤት የሚገኙ ባለስልጣናት እንደሚሉት ምርጫዎች የዲሞክራሲ ዋና ክስተቶች ቢሆኑም የጤና ተግዳሮቶችንም ይደቅናሉ። አለማቸውም የዲሞክራሲ መብቶችን ለመተግበር በሚደረገው እንቅስቃሴ ሁሉም ዜጎች ጤንነታቸው የተጠበቀ እንዲሆን ማድረግ ነው። አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።